ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ቂም በልባችሁ ይዛችሁ እያለ በሕይወታችሁ እንዲከናወኑ የምትፈልጓቸው ነገሮች ሊከናወኑ አይችሉም። እግዚአብሔር እንዲኖረን የሚፈልገውን ነገር እንዲኖረን ከፈለግን እግዚአብሔር አድርጉ የሚለንን ማድረግ አለብን። በአስቸጋሪ ጊዜያት ፍሬ ስለማፍራት ላውራችሁ እፈልጋለሁ። ነገሮች በተሳካ ሁኔታ ሲሄዱ ጥሩ ሰው መሆን ከባድ አይደለም። ጥሩ ስሜት ሲሰማችሁ፣ ትላልቅ ችግሮች ከሌሉባችሁ፣ ስራ ቦታ ትልቅ እድገት ስታገኙ፣ ነገ ወታችሁ እቃዎችን ትገዛላችሁ፣ በሚቀጥለው ሳምንት ሽርሽር ትሄዳላችሁ። በእነዚህ ጊዜያት ላይ ለሰዎች ጥሩ መሆን ቀላል ነው። ነገር ግን በሕይወታችሁ ያሉ ነገሮች በሙሉ ወደ መጥፎ አቅጣጫ ሲሄዱ እናም ለተወሰነ ጊዜ በዛ ሁኔታ ውስጥ ስትቆዩ ግን ከበድ እያለ ይመጣል። አዎ፣ አሜን። መንፈስ ቅዱስ ደግሞ በዚህ ነገር ላይ እንድሠራ እንደሚፈልግ አምናለሁ። ደግሞ ጊዜ ይፈጃል። በዚህ ክፍል ውስጥ እኔን ጨምሮ ይህንን ነገር ለማድረግ የሚችል ሰው ያለ አይመስለኝም። ባለቤቴ እዚህ ቢኖር ምናልባት እሱ ይሆን ነበር። እንደሱ አይነት የተረጋጋና የማይለዋወጥ ሰው በሕይወቴ አይቼ አላውቅም። ሰዎች ስለ እሱ ምንም ቢያስቡ ደንታ የለውም። ሰዎች ስለ እሱ ስለሚያስቡት ነገር አይጨነቅም። በቃ የተረጋጋ ነው። ምንም አይነት ነገር ይፈጠር፣ እሱ ሁሌም አይቀያየርም። እኔ ግን እኔ ነገሮች ጥሩ ሲሆኑ፣ አዎ እግዚአብሔር ይባረክ ከዛ ደግሞ ዮዮ ክርስትና ነገሮች ወደ ላይ ሲሄዱኛም ላይ ነን፣ ነገሮች ወደ ታች ሲሄዱኛ ደግሞ ወደ ታች ነን። ያ በጣም አድካሚ ነው አይደል? እንዴ በጣም በጣም ያደክማል። ምክንያቱም ልክ እንደ አሻንጉሊት ነው የምንሆነው። ሰይጣን ደግሞ የሚቆጣጠርበት ገመድ አለው። በዛ ቀን እኛን ወደ መጥፎ ነገር ውስጥ ሊያስገባን ሲፈልግ የሚያደርገው ነገር ቢኖር የማንወደውን ነገር ማስታወስ ብቻ ነው። እኛም ከእሱ ጋር ዘው ብለን እንገባለን። እንደዛ አይነት ሕይወት ላለመኖር የማትፈልጉበት ቦታ ላይ መድረስና ና እንደዛ ላለመኖር መጣር ይኖርባቸዋል። እዛ ላይም መድረስ መቻል አለባችሁ። ሁኔታዎቻችሁ እስኪቀየሩ መጠበቃችሁን ማቆምና እግዚአብሔር ራሳችሁን እንዲለውጣችሁ መጠየቅ ይኖርባቸዋል። ያ ነው መቀየር ያለበት ሁኔታዎች አይደሉም። ኢየሱስ ሲናገር በዓለም ሳላችሁ መከራ አለባችሁ። ደስ ይበላችሁ እኔ ዓለምን አሸንፊዋለሁ። አሜን። በዮሐንስ 1627 ላይ ሰላሜን ከእናንተ ጋር እተዋለሁ፣ ራሳችሁ እንድትናደዱና እንድትሰናከሉ አትፍቀዱ ይላል። በዮሐንስ 1633 ላይ በዓለም ሳላችሁ መከራ አለባችሁ፣ ደስ ይበላችሁ እኔ ዓለምን አሸንፊዋለሁ። እናም ዲያብሎስን የምንቃወምበት መንገድ አንድ ሁለት ቃላቶችን መናገር ነው። ስለዚህ ተረጋጉና በጌታ ደስ ይበላችሁ። እኛ ግን እንደዛ አይሰማንም። ለሱ የሚሆን መጽሐፍ አለኝ። ከስሜቶቻችሁ በላይ መኖር ይባላል። ስሜቶች ሊኖራችሁ ይችላሉ፣ ነገር ግን እንዲቆጣጠራችሁ ትፍቀዱላቸው። ስሜቶቻችን ባህሪያችንን እንዲመሩ ከፈቀድን ሰይጣን ሁል ጊዜም ወደ ፈለገው አቅጣጫ ሊመራን ይችላል። በኤርምያስ 17 ከአምስት ጀምሮ ስናነብ እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካምም በመጣ ጊዜ አያይም። ሰውም በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል። የእግዚአብሔር ቃል ይህንን ይለናል። ስለዚህ በሰዎችና በዓለም ላይ የሚተማመኑ ሰዎች ዛሬ ላይ እንኳን እንደዚህ ይላሉ። እነሱ ስለዚህ ነገር አንድ ነገር ማድረግ ይኖርባቸዋል። እነሱ እነማን ናቸው? እነሱ ሁሉንም ነገር ማስተካከል አለባቸው። ግን እነሱን እነማን እንደሆኑ እንኳን አናውቅም። እነሱ እኛ ነን። አሜን። ነገሮችን ማስተካከል ያለብን እኛ ነን። በመንግስት ላይ ብዙ እንደገፋለን፣ ለእኛ ነገሮች እንዲያደርጉ እንጠብቃለን። ነገሮችን ከሌሎች የምትጠብቁ ከሆነ በጣም ታሳዝናላችሁ። አሜን የሚል አለ። ሰዎች ያሳዝኗችኋል። በራሳችሁ ላይ ከተደገፋችሁም በራሳችሁ ታዝናላችሁ። እግዚአብሔር ግን እንዲህ ይላል፣ እኔን ብትከተሉኝ መቼም አታዝኑም። ያ ማለት ግን የምትፈልጉትን በሙሉ ሁል ጊዜ ታገኛላችሁ ማለት አይደለም። ነገር ግን ለእናንተ የሚገባችሁን ትክክለኛውን ነገር ታገኛላችሁ። በዓለማዊ ስርዓትና በሰዎች ላይ የሚመካ ሰው መጨረሻው ይህ ነው። ነገር ግን በእግዚአብሔር የሚታመን በጌታ የሚመካ ሰው በመንፈሳዊ ደህንነት የተባረከ ነው። መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። በውሃ ዳር እንደ ተተከለ ስሩንም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም፣ ቅጠሉም ዘወትር እንደ ለመለመ ነው። በደረቅ ዘመን አይሰጋም፣ ፍሬ ማፍራቱንም አያቋርጥም። ይህንን ጥቅስ በጣም እወደዋለሁ። ከእግዚአብሔር ጋር ጉዜን በምጀምርበት ወቅት አንድ የማውቀው ፓስተር ይህንን ጥቅስ በጣም ይጠቀመው ነበር። መረዳት ያለብን ነገር ቢኖር የአንድ ዛፍ ቅርንጫፎቹ ስፋት የሚወሰነው በስሮቹ ጥልቀት ነው። ስለዚህ በእግዚአብሔር በምናምናቸው ነገሮች ላይ በጥልቀት መቆም አለብን አለብን። መጽሐፍ ቅዱስ በክርስቶስ ስር እንድንሰድ ይነግረናል። እሱ ለእኛ ባለው ፍቅር ላይ እንድንቆም ይነግረናል። ስር የሰደዱ ስሮች ሲኖሩን የህይወታችን ችግሮች ጠራርገው አይጥሉንም። በጓሯችን ውስጥ ያለ ትንሽ ቁጥቋጥ በከባድ ዝናብ ሊጠፋ ይችላል። ነገር ግን በጓሯችን ውስጥ ለመቶ አመታት የነበሩ ግዙ ዛፎች ይኖራሉ እነሱ ግን አይነቃነቁም። ምንም አይነት ከባድ ዶፍ ዝናብ ቢጥል አይንቀሳቀሱም፣ ምክንያቱም በጣም ጥልቅ የሆኑ ስሮች አሏቸው። አብዛኞቹ ሰዎች የሚፈልጉት ግን ብዙ ፍሬዎችን ማፍራት ብቻ ነው። ብዙ ነገሮችን ይፈልጋሉ። ብዙ ድሎችን ይፈልጋሉ። በጣም ታዋቂ መሆን ይፈልጋሉ። ብዙ ገንዘብ እንዲኖራቸው ይፈልጋሉ። ብዙ ነገሮችን፣ እንደዚህ አይነት ፍሬዎችን ይፈልጋሉ። ነገር ግን ትክክለኛውን አይነት ፍሬ አይደለም የሚያፈሩት። ዘላለማዊ ደስታ የሚሰጣቸውን ነገሮች አይደለም የሚፈልጉት። ስለዚህ ይህንን ጥቅስ እወደዋለሁ። በእግዚአብሔር በጥልቀት የተተከለ ዛፍ፣ በጣም ስር የሰደደ ዛፍ። ወደ ውስጥ እየጠለቅን እየጠለቅን መሄድ አለብን። ተከታታይ መጻሕፍቶችን መጻፍ ጀምሬያለሁ። የመጀመሪያ ሁለቱ በሚቀጥለው ጸደይ ላይ ለገበያ ይቀርባሉ ከመልእክቶቹ ጀምሮ ያሉትን የመጽሐፍ ቅዱስ ክፍሎች ላይ የተጻፈ ትንተና ማብራሪያ ነው። ከዛ ቀጥዬ ምን መጽሐፍ እንዳለብኝ እየቆየው ያለው፣ ምክንያቱም ከዚህ በኋላ መጽሐፍ ቅዱስ ለሰዎች መተንተን አልፈልግም። መጽሐፍ ቅዱስን ማጥናት ጀምሩ። የእግዚአብሔርን ቃል ማወቅ ይገባናል። ማንኛውም አይነት ክስተት ከእኛ መውሰድ እንደማይችል ድረስ ልናውቅ ይገባናል። አሜን። ነገሮች ጥሩ ሳይሆኑ ሲቀሩ እግዚአብሔር ወይ ለምን አትወደኝም አትበሉ። አፋቹን ክፈቱና ለሰይጣን ንገሩት፣ እግዚአብሔር ይወደኛል፣ ይህንን ጊዜም አልፈዋለሁ፣ በጥንካሬ ወጠዋለሁ እና ይህም ሁኔታ በጥሩ ሁኔታ ያበቃል። በህይወታችን ችግሮች ያጋጥሙናል። መቼም ቢሆን ፍጹም የሆነ ፈተና የሌለበት ህይወት ሊኖረን አይችልም። ነገር ግን በህይወታችን ውስጥ በአስከፊው ጊዜ ውስጥ እንኳን በእግዚአብሔር ስር ስለሰደድን በጣም ጥሩ ፍሬ ማፍራት እስከምንችልበት ደረጃ ድረስ ማደግ መቻል አለብን። አሜን። ዛሬ የሚሰማኝ ሰው አለ? መዝሙረ ዳዊት አንድ ከአንድ እስከ ሶስት ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉን በቀንና በሌሊት ያሰላስለዋል። እርሱም በውሃ ፈሳሾች ዳር እንደተተከለች፣ ፍሬዋን በጊዜዋ እንደምትሰጥ፣ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራ ሁሉ ይከናወንለታል። ጊዜያችሁን ከማን ጋር እንደምታሳልፉ ማወቅ ወሳኝ ነው። ይህ ጥቅስ የሚነግረን ይህንን ነው። ከኃጢአተኞች ጋር የሚቀመጥና የነሱን ምክር የሚቀበል ችግር ውስጥ ይወድቃል። ምክንያቱም በዙሪያችሁ ካለ ሰው ጋር ለረዥም ጊዜ ከቆያችሁ፣ ማንነታችሁን ይቀይረዋል። አሜን። የእኔን ትምህርት ቀን በቀን የምትከታተሉ ከሆነ እኔን መምሰል ትጀምራላችሁ። የምናገረውን መናገር ትጀምራላችሁ። ነገር ግን ጊዜያችሁን ከሚያማርሩና ሰዎችን ከሚያሙ ሰዎች ጋር ካሳለፋችሁ እነሱ በትክክል የሚያደርጉትን ነገር ለማድረግ ጊዜ አይፈጅባችሁም። አዲስ የጓደኛ ቡድን ብታፈሩ ችግሮቻችሁን በሙሉ ወዲያውኑ መቅረፍ ትችሉ ነበር። አሜን። ከመንፈሳዊ ሰዎች ጋር ሁኑ። ምስጉን ነው፣ በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። እርሱም በውሃ ፍሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሠራውም ሁሉ ይከናወንለታል። ይህ ፍሬ በሁሉም ቦታ ነው ያለው። ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሠራውም ሁሉ ይከናወንለታል። ይሄንን በትክክል ካነበብኩት ጥሩ ፍሬን ስታፈሩ በእጃችሁ የምትነኩት ነገር ሁሉ ይበለጽጋል። እኛ ግን ፍሬውን ትተን መበልጸግ ብቻ እንፈልጋለን። በልባችሁ ቂምና ጥላቻን ይዛችሁ በሕይወታችሁ እንዲከናወኑ የምትፈልጓቸው ነገሮች ሊከናወኑ አይችሉም። እግዚአብሔር ሊሰጠን የፈለገውን ነገር እንዲኖረን ከፈለግን ማድረግ አለባችሁ። ያለንን ሁሉ ነገር ለማድረግ ፈቃደኛ መሆን አለብን። በጣም ቀላል ቀመር ነው። እንደገና ደግሞ አለው። እግዚአብሔር እንዲኖረን የሚፈልገውን ነገር እንዲኖረን ከፈለግን እግዚአብሔር አድርጉ የሚለንን ነገር በሙሉ ማድረግ አለብን። አንድ ጊዜ ሳጉረመርም ነበር። ምክንያቱም ሌሎች ሰዎች ሲያደርጓቸው ያየኋቸው ነገር ግን እግዚአብሔር እኔ እንዳላደርጋቸው የነገረኝ ነገሮች ነበሩ። ከእነሱ ውስጥ አንዱ ላያቸው የምፈልጋቸው የተወሰነ አይነት ፊልሞችን ነበር እና አንዳንድ ለማየት የምፈልጋቸው ፊልሞች ነበሩ፣ ነገር ግን በውስጣቸው ባሏቸው ነገሮች ምክንያት ሄጄ ማየት አልፈለግኩም ነበር። ነገር ግን አንዳንድ ከቤተ ክርስቲያን እንኳን ያሉ አገልጋዮች እንደዚያ አይነት ፊልሞችን ለማየት ችግር አልነበረባቸውም። የእነሱ ኃላፊነት የእናንተ አይደለም። የእናንተ ኃላፊነት ራሳችሁ ለምታደርጓቸው ነገሮች ነው። አንድ ቀን ለእግዚአብሔር እያማረርኩ ነበር። ለምን እኔ ላይ በጣም ጥብቅ እንደሆን አልገባኝም አልኩት። እነሱ ማድረግ ይችላሉ፣ እና እኔ ለምን አላደርገውም? እሱ ምን እንዳለኝ ታውቃላችሁ። አየሽ፣ አንቺ ብዙ ነገሮችን እንዲሆኑልሽ ጠይቀሻል። ዓለምን በሙሉ በወንጌል ቃል ለመድረስ አስችለኝ ስል የነበረው እኔ ነበርኩ። ስለዚህ ለእግዚአብሔር ብዙ ነገር ማድረግ በፈለጋችሁ ቁጥር መንገዳችሁም እየጠበበ ነው የሚሄደው። እየሰማችሁኝ ነው? ከሰፊው መንገድ ውስጥ መውጣት አለባችሁ። ከሰፊው ጎዳና መጓዝ ቀላል ነው። በዛ መንገድ ላይ ብዙ ሰዎች አብራችሁ ይራመዳሉ። ኢየሱስ ግን በጠባብ መንገድ ነበር። ሕይወት እንዲኖረው የሚፈልግ ሰው ሁሉ እግዚአብሔር እንዲኖረን የሚለንን ሕይወት መምራት አለብን ከምናስበው በላይ ያለ ህይወት ከፈለግን። ለእኔ እንደዛ አይነት ህይወት ማለት ልታስቡት የምትችሏቸው ችግሮች በሙሉ ያለበት ህይወት ኖሯችሁ፣ ነገር ግን ምንም አያሳስባችሁም። እንደዛ አይነት ህይወት ጥሩ ነው ብሎ የሚያምን ማን ነው? ስንቶቻችሁ ሰዎች ስለ እናንተ ምን እንደሚያስቡ መጨነቅ ማቆም ትፈልጋላችሁ? ምንም አያስጨንቃችሁም። ምክንያቱም በልባችሁ እግዚአብሔር ስለ እናንተ ምን እንደሚያስብ ታውቃላችሁ። ሌላ አንድ የማያውቃችሁ ሰው ስለ እናንተ የሚያስበው ነገር በሕይወታችሁ አንድ ቀን እንኳን በመጨነቅና በመናደድ ማቃጠል አትፈልጉም። እግዚአብሔር ለእኛ መስጠት የሚፈልጋቸው ነገሮች ናቸው። ብዙ ገንዘብ ማግኘት አይደለም፣ ወይም ትልቅ ስራ ወይም በሁሉም ዘንድ መታወቅ መቻል መሆን። ወይም እነዚህ ነገሮች መጥተው የሚሄዱ ነገሮች ናቸው። ምን ያህል ታዋቂ ብትሆኑ አንድ ቀን ከእናንተ የበለጠ ታዋቂ የሆነ ሰው የሚመጣበት ጊዜ አለ። ከራሳችሁ ጋር መኖርን መለማመድ መቻል አለባችሁ። ራሳችሁ ማወቅ እና በክርስቶስ ማን እንደሆናችሁ ማወቅ መቻል አለባችሁ። አሜን። ሰይጣን ዛሬ ጠዋት አናዶኛል። በውሃ ዳር እንደተተከለ ዛፍ መሆን አለባችሁ። በድርቅ ጊዜ ፍሬ ማፍራታችሁን ትቀጥላላችሁ። ነገሮች ሲስተካከሉ ብቻ ፍሬ ማፍራት መቻል በቂ አይደለም። ምናልባት ዛሬ ጠዋት ራሳችንን የተወሰኑ ጥያቄዎችን መጠየቅ እንችላለን። ችግር ሲያጋጥማችሁ ስሜታችሁን መቆጣጠር መቻል ምን ያህል ከባድ ነው? ዝም ብዬ ነው የተናገርኩት። ምንም ይሁን ምን በህይወታችሁ ነገሮች ጥሩ ሳይሆኑ ሲቀሩ ለሌሎች ምን ያህል ጥሩ ናችሁ? የግል ችግሮች ሲያጋጥማችሁ ህይወታችሁ ምን ያህል ሰላማዊ ነው? በሆነ በጣም አስቸጋሪ በሁኔታ ውስጥ ስታልፉ ደስተኛ መሆን ትችላላችሁ። አንድ ጊዜ አንድ ሰው የነገረኝ ነገር ነበር። ጆይስ፣ አንድ ሰውን በሁሉም አይነት ሁኔታ ውስጥ ካላየሽው ማንነቱን ለማወቅ አትችም። በእርግጥም ያ ትክክል ነው። ሰዎች ለእነሱ ጥሩ ያልሆነ ነገር ሲገጥማቸው እንዴት እንደሚመልሱ ካላያችሁ በስተቀር ማን እንደሆኑ ለማወቅ አንችልም። አምላክ ከባለቤቴ ጋር ስላገናኘኝ በጣም አመሰግነዋለሁ። ምክንያቱም እኔ በጣም በሚያሳዝን ሁኔታ ውስጥ ስላደግኩ ለእኔ ብጥብጥ የተለመደ ነበር። በግርግር መሃል ነው የኖርኩት። ምንም ሌላ ነገር እንዳላላውቅም ነበር እና ማንም ስለ ሰላም ሊነግረኝ አልቻለም። እናም ሳገኘው አንድ ሰው እስኪያይን ድረስ መጠበቅ ነበረብኝ። እናም ለረዥም ጊዜ ማየት ነበረብኝ እና ከዓመት ዓመት ዴቭ ምን አይነት ድርጊት ብፈጸም መውደዱ ሲቀጥል አየዋለሁ። ይህ ማለት ግን አልተጋፈጠኝም ማለት አይደለም፣ ነገር ግን ይወደኝ ነበር። በሕይወታችን ውስጥ ምንም አይነት ነገር ቢፈጠር የተረጋጋ ነበርና በመጨረሻ ያንን እፈልጋለሁ አልኩ። እግዚአብሔር በዓለም ላይ እንድናደርግ የሚፈልገው ያንን ነው። እሱ እኛን እንደዛ እንድንሆን ይፈልጋል። ስለዚህ ሌሎች ሰዎች እነሱ ሊኖራቸው የሚገባ ነገሮች እንዳላቸው እንዲያዩ እና ይህን እፈልጋለሁ እንዲሉ ይፈልጋል። ያኔ ሁል ጊዜ ነገሮችን በግድ እንዲቀበሉ ለማድረግ አትሞክሩም። እናንተ እንዴት እንደዛ መሆን እንደቻላችሁ ከእናንተ ለማወቅ ይፈልጋሉ። አንተ እንዴት እንደዚህ ተለየ? አንድ ነገር ልንገራችሁ፣ ዓለም የተራበች ናት። የተራቡትን ነገር አያውቁም። ነገር ግን ያንን ረሃብ በነገሮች ለመሙላት ይሞክራሉ። ነገር ግን የተራቡበት ምክንያቱም በሕይወታችሁ አምላክ ከሌላችሁ መቼም አትጠግቡም። ምክንያቱም ለእርሱ ነው የተፈጠራችሁት፣ ለሌላ ነገር አልተፈጠራችሁም። እና ያለሱ ዘላለማዊ ደስታ ማግኘት አትችሉም። አንድ ሰውን በችግር ውስጥ እስከላያችሁ ድረስ እውነተኛውን ማንነቱ ማወቅ አትችሉም። ችግር ከውስጣችን ያለውን ነገር ያወጣል አይደል እንዴ? በቆላስያስ ሶስት አስራ ሁለት እስከ አስራ አምስት ሐዋርያው ተቀባይነትን ያለውን ክርስቲያናዊ ባህሪ ዝርዝር ሰጥቷል። ሁላችሁም ጸባይ በሉ አያችሁ፣ በእርግጥ የመጀመሪያው አስፈላጊው ነገር የምናምነው ነገር ነው። ነገር ግን እምነት ስራ ከሌለው የሞተ ነው ሲል ያዕቆብ ተናግሯል። እምነት ሁል ሁልጊዜ ይቀድማል። ነገር ግን መልካም ስራ ሊከተል ይገባል። መልካም ስራ ካላችሁ በእግዚአብሔርም የማታምኑ ከሆነ ያ ከንቱ ነው። ምክንያቱም እኛ በስራችን አልዳንም። ነገር ግን በእምነት ከዳናችሁ እና በክርስቶስ አዲሰው ከሆናችሁ እና እሱ በእናንተ ውስጥ የሚኖር ከሆነ መልካም ነገርን ለመስራት መፈለግ ተፈጥሯዊ ፍላጎት መሆን አለበት። ግን በዚያ ማደግ አለብን። አዳዲስ ልምዶች መማር አለብን። ምላሽ ለመስጠት አዳዲስ መንገዶችን መማር አለብን። ዳግመኛ በተወለድክበት ቅጽበት ወደ እግዚአብሔር ትምህርት ቤት ትገባለ እሱ እናንተን ለማግኘት እስከሚመጣበት ቀን ድረስ ትምህርት ቤት ትሄዳላችሁ። ሁሌም እንማራለን እንማራለን፣ እና ጠፍተው እንዳይቀሩ አንዳንድ ተመሳሳይ ነገሮችን ደጋግመን እናደርጋለን። ለዚያም ነው እናንተ ልታደርጓቸው የምትችሏቸውን አንዳንድ ሌሎች ነገሮች ለማድረግ ከመሞከር ይልቅ ዛሬ ለመውጣት እና ለመቀጠል ጊዜያችሁን በመስጣታችሁ ኮርቻለሁ አሁን ያለ አምላክ እንደፈለግን ነገሮችን ማድረግ እንደሌለብን በጣም ግልጽ ማድረግ እፈልጋለሁ። ይህንን እናንተ ዘላችሁ ለማድረግ የምትወስኑት ነገር ብቻ አይደለም። እዚህ ሆናለሁ እና ጥሩ ሆናለሁ። ያው ምናልባት ላልሆን እችላለሁ። ማንም ሰው ቤት በማይኖርበት ጊዜ ቀኑ ሙሉ ጥሩ ነበርኩ። ችግር ውስጥ የገባሁት ሰዎች ወደ ቤት ሲመጡ ነው። ሰዎች ባይኖሩ ኖሮ በጣም መንፈሳዊ ይሆን ነበር እነሱ ግን ሁሉም ቦታ ናቸው በሁሉም ቦታ ዛሬ ከሰዓት በኋላ ስለዚህ ጉዳይ የበለጠ እናወራለን ስለዚህ ዝርዝሩ ይኸውና ቆላሲያስ ሶስት አስራ ሁለት እንግዲህ እንደ እግዚአብሔር የተመረጠ ህዝብ ቅዱሳን የተለዩ ለዓላማው የተቀደሱ እና አዎ ለዓላማው አዎ የተወደዳችሁ በእግዚአብሔር ራሱ እንደመሆናችሁ መጠን የሚመጣውን ሁሉ ለመታገስ ኃይል ያለውን ርኅራኄን፣ ቸርነት፣ ትሕትናን፣ ገርነትን፣ ትግስትን ይልበሱ። ማንኛውንም መጥፎ ነገር በመልካም ቁጣ ለመታገስ እንዲችሉ። ግን ይህ ጥቅስ ባይኖር ደስ አይልም ነበር። እግዚአብሔር ሆይ ልታገሰውና ጥሩ አመለካከት እንዲኖረኝ አልፈልግም። አንተ እንድታስወግድልኝ ግድልኝ እፈልጋለሁ። ይልበስ የሚለውን ቃል አስተውላችሁት እንደሆነ አላውቅም። ርኅራኄን፣ ቸርነት፣ ትሕትናን ይልበስ የሚለው ቃል፣ ልበሱ የሚለው ቃል በመጽሐፍ ቅዱስ ውስጥ ብዙ ቦታዎች ላይ ይገኛል። እኔም ለእኔ በጣም አስፈላጊ ሀረግ ሆኗል ምክንያቱም፣ ያ ማለት እነዚህን ነገሮች ሆን ብዬ ማድረግ ያለብኝ ነገሮች እንደሆኑ ተምሬያለሁ። ዛሬ ጠዋት ከቁም ሳጥናችሁ ፊት ለፊት ቆማችሁ ልብሶቻችሁን ከመደርደሪያው ላይ ዘልለው ሰውነታችሁ ላይ እንዲሆኑ ማድረግ አትችሉም። እነሱን መምረጥና መልበስ ነበረባችሁ። አንዳንዶቻችሁ አንድ ነገር ትለብሱና ትክክል አይመስላችሁም። ታወልቁትና ሌላ ልብስ ትለብሳላችሁ። ዛሬ ጠዋት ያንን አድርጌ ነበር። ይገርማል። ከሱሪ ጀርባ ብር ቀለም ነበር፣ የሸሚዜ ፊት ደግሞ ወርቃማ ነበር። ሁሉም ሴት እንደምታውቁት ይህን አይሰራም ነበር። ማመሳሰል ነበረብኝ። ስለዚህ ሁሉም ሻንጣዎቼ ተቆላልፎና ተዘጋግተው ነበር ግን የወርቅ ጉትቻ ስለነበረኝ አሁን ሻንጣውን እንደገና መክፈት ነበረብኝ። እቃውን መልሼ ማውጣት ነበረብኝ። በሰዎች ፊት ወጥተው እንዴት እንዳማረብኝ ተመልከቱ እያልን የምንናገረው ነገር ይገርማል። በመንፈሳዊ ነገር ለመዘጋጀት ተመሳሳይ ጊዜ ብናጠፋ በጠዋት ተነስታችሁ ከፊታችሁ ጋር የማይሄድ አመለካከት ብትለብሱስ እግዚአብሔር እንዲህ ብላችሁስ አይ አያምርብህም፣ ያለ እናንተ አይደለም። ከዚያም ልክ ልብሳችሁን እንደምትቀይሩ ትቀይሩታላችሁ። ዛሬ ሁላችሁም ከኔ ጋር ናችሁ። ክርስቶስን ትለብሳላችሁ። ፍቅር ትለብሳላችሁ። ሰላም ትለብሳላችሁ። ጽድቅን ትለብሳላችሁ። በእግዚአብሔር እርዳታ ሆን ብላችሁ ማድረግ ያለባችሁ ነገሮች ናቸው። አስቸጋሪ ሁኔታ ውስጥ ስንወድቅ ግን ከባድ ነው። ሁልጊዜም እግዚአብሔርን ማመንና ጥሩ ፍሬዎችን ማፍራት መቻል ቀላል አይደለም። አንዳንዴ ከነገሮች ራሳችንን በማግለል የሆነ ቦታ መደበቅና ለራሳችን ማዘን እንመርጣለን። ግን አስታውሱ፣ ችግሮቻችን እንድናልፍ የሚያደርገን የራሳችን ጥንካሬ አይደለም፣ በመንፈስ ቅዱስ ኃይል ሙሉ በሙሉ በመደገፍ ነው። ያ ነው ልዩነት የሚያመጣው። በችግር ውስጥ ሆናችሁ እንኳን ጥሩ ነገሮችን መስራታችሁን ማቋረጥ የለባችሁም። መጽሐፍ ቅዱስ በመዝሙር 37 ላይ እንዲህ ይላል፣ በእግዚአብሔር ታመን መልካምንም አድርግ፣ በእግዚአብሔር ታመን መልካምንም አድርግ። ይህንን ጥቅስ እወደዋለሁ፣ ደግሞ ጠቃሚ ነው።